ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ይህ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። የዛሬ ማክሰኞ ሚያዝያ 21 ቀን 2006 ዓ ም ምሽት ስርጭት ሰለሞን ክፍሌ ያስተናግዳለሁ። ደሳሌ መኮንን ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና አዲሱ አበባ ያሰማናል። ለምን አምሽታችኋል። በሁለት የሶሪያ ከተሞች በተካሄዱ የቦምብና አዳፍኔ ጥቃቶች ከ50 በላይ ሰዎች መሞታቸው ተገለጠ። በሆምስ ከተማ በደረሰው ጥቃት 36 ሰዎች ሞተዋል። በባለስልጣናት ገለጣ መሰረትም ጥቃቶቹ ከ85 በላይ ሰዎችን አቁስለዋል። ይህ በእንዲህ እንዳለ በዋና ከተማዋ ደማስቆ የደረሰው የአዳፍኔ ጥቃት ቢያንስ 12 ሰዎች ገድሎ ሌሎች ከ50 በላይ አቁስሏል። የሱሪያ መንግስት ጥቃቶቹ የአሸባሪ ስራ ናቸው ብሏል። በሌላ በኩል ደግሞ የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ሁከቱ መቆም እንዳለበት ቢያሳስብም፣ ለሰብአዊ መብት መከበር የቆመው ድርጅት ሂውማን ራይትስ ዎች የመንግስት ወታደሮች በአሌፖ ከተማ ለደረ ሰው ጥቃት አጸፋዊ እርምጃ መውሰዳቸውን ገልጧል። የአውሮፓ ኅብረት በዩክራይን የአገር ውስጥ ፖለቲካ ጥሩ ግንዛቤ የለውም ስትል ሩሲያ ከሰሰች። ኅብረቱ አዲስ ማዕቀብ ሊጥልባቸው የታቀዱ 15 ኢላማዎችን ዝርዝር ይፋ በማድረጉ ነው። ሩሲያ ይህን ክስ ያሰማችው የሩሲያ ውጭ ጉዳይ ሚኒስቴር ክሱን አስመልክቶ ባወጣው መግለጫ ይህ የአውሮፓ ኅብረት ማዕቀብ በደቡባዊ ምስራቅ የተቃጣ አዲስ እና ዘመንኛ የናዚ አስተሳሰብ ነው ብሎታል። በአራት የእስያ ሀገሮች ጉብኝት ላይ የሚገኙት የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ጉብኝታቸውን እያገባደዱ ባሉበት በአሁኑ ወቅት በቻይና ላይ የውጭ ፖሊሲዋን አስመልክቶ ሂስ ሰነዘሩ። ቻይናን በስም ያልጠቀሰው የሚስተር ኦባማ አስተያየት ይፋ የሆነው ትናንት ከፊሊፒንስ ጋር አዲስ የሴኩሪቲ ስምምነት ከተፈራረሙ በኋላ ነው። ሰሜን ኮሪያ ከደቡብ ኮሪያ ጋር ባላት ድንበር አቅራቢያ የከባድ ጦር መሳሪያዎች ልምምድ መጀመሯ ተገለጠ። የደቡብ ኮሪያ መከላከያ ሚኒስቴር ቃል አቀባይ ኪም ሚንሲኦክ ዛሬ ማክሰኞ በተናገሩት ቃል ስለ ታቀደው ልምምድ መረጃው ከፒዮንግያንግ መምጣቱን አስረድተዋል። አዲሱ አበበን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ይመለሳል። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። በማዕከላዊ የወንጀል ምርመራ ጣቢያ አርብና ቅዳሜ በቁጥጥር ስር ውለው ምርመራ እየተደረገባቸው ያሉት የዞን ዘጠኝ ጦማር ጸሐፊዎች ለመሆኑ እነማን ናቸው? ሦስቱ ጋዜጠኞችስ መለስካቸዋማ ከአዲስ አበባ ሄኖክ ሰማእግዜር ከዚሁ ከዋሽንግተን ዲሲ ያጠናቀሩት ዘገባ አለ ቀጥሎ ይቀርባል በመለስካቸው ዘገባ እንጀምር ፖሊስ ዘጠኙን ተጠርጣሪዎች ትናንት ሚያዝያ 19 ቀን 2006 ዓ.ም በፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛው ወንጀል ችሎት አቅርቧቸዋል ፖሊስ ዘጠኙን ተከሳሾች በሶስት የተለያዩ መዝገቦች ነበር ያቀረበው በአንደኛው መዝገብ ተስፋለም ወልደየስ አስማማው ኃይለ ጊዮርጊስና ዘላለም ክብረት ተካተዋል በሁለተኛው መዝገብ ውስጥ ደግሞ ናትናኤል ፈለቀ፣ አጥናፉ በርሄና ኤዶም ካሳይ ይገኛሉ። በሦስተኛው መዝገብ በፈቃዱ ኃይሉ፣ አቤል ዋበላና መሐሌት ፋንታሁን ተዘርዝረዋል። ፖሊስ ተጠርጣሪዎችን በሶስት የተለያዩ መዝገቦች የመደበ ቢሆንም ሁሉንም ጠረጠርኳቸው የሚለው በአንድ አይነት የወንጀል ድርጊት መሆኑን የፍርድ ቤቱ መዝገብ ያመለክታል። ፖሊስ እንደሚለው ተጠርጣሪዎቹ የመብት ተሟጋጅ ነን ከሚሉ የውጭ ኃይሎች ጋር በሐሳብና በገንዘብ በመስማማት ሕዝብን የሚያሸብርና መንግስትን በኃይል ለመጣል በኢንተርኔት ማህበራዊ ድረገጾች ላይ ውዥንብር በመንዛት ወንጀል ተጠርጥረዋል። ፖሊስ ምርመራውን ገና እንዳላጠናቀቀ ገልጾ 15 ቀን ተጨማሪ ምርመራ ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። ይሁንና ፍርድ ቤቱ በመጀመሪያና በሁለተኛው መዝገብ ለቀረቡት ተጠርጣሪዎች የአስር ቀን በሦስተኛው መዝገብ ለቀረቡት ተጠርጣሪዎች የ11 ቀን ተጨማሪ ምርመራ ጊዜ ሰጥተውታል። ተጠርጣሪዎቹ በፖሊስ ቁጥጥር ስር የዋሉት በሁለት የተለያዩ ቀናት ማለትም ሚያዚያ 17 እና 18 ቀን 2006 ዓ.ም ነበረ። ሚያዝያ 17 ቀን አቶ ተስፋ ለሞለየት ሲያዝ በቦታው ተገኝተው ከነበሩት መካከል የረዥም ጊዜ የስራ ጓደኛቸውና ጎረቤታቸው ወይዘሮ ጽዮን ግርማ ሁኔታውን ታስታውሳለች። ሲያዝ አይቻለሁ። ማየት ያየሁት ደግሞ ተጠርቼ ነው ያየሁት። የተጠራሁት ቤቴ ነበርኩኝ። ሶስት ሰዓት ተኩል ላይ የቤቴ በር በጣም በሃይል ተንኳኳ። ደነገጥኩ። ማታም ስለነበረ እና ዘልዬ ስወጣ ምንድን ነው ብዬ ስጠይቅ ተስፋ ለም ተይዟል፣ ይፈልግሻል፣ ይጠራሻል የሚል የቁጣ ድምጽ ሰማ። ምን ሆኖ ተጣልቶ ነው የመሰለኝ ወይም ከሰው ጋር በእርግጥ ተስፋ ለም የሚጣላ ልጅ አይደለም፣ ግን የሆነ ችግር ገጥሞት ጥሩልኝ ያለን የመሰለኝ እና እየበረርኩኝ ስሄድ ተከቧል። ወደ አስር ሰው ስምንት ወይም ዘጠኝ ሰው የሚሆን አንድ ሰባት የሚሆን ሲቪል የለበሱ ወጣቶች ናቸው ይዘውታል። እቃ በፌስታል ተይዟል እና ደነገጥኩ። ከሌባ የተሰረቀ እቃ ገዝቶ የሆን እንደዚህ አይነት የለም ምንም አልጠረጠርኩም። ሌላ ነገር ከዛ ያለፈ ምንድነው ተስፋለም፣ ምንድ ነው ስለ እሱ እንዲናገር እድል አልሰጡትም። ምንድነው፣ ምንድነው የተፈጠረው ስለው፣ በኋላ ላይ ግን እሱ ለስራ ጉዳይ ነው ከስራ ጋር በተያያዘ ነው ወደ ማዕከላዊ ነው ብለውኛል። ተረጋጊ አለኝ። ለመሆኑ አቶ ተስፋለም በአሁኑ ጊዜ ጠበቃ አለው ጓደኛ ወይንም ሌሎችም አላቸው እንዴት? እንግዲህ ስለ ሌሎቹ አላውቅም። ያው ተስፋ አለም ግን ያው ብቻውን ነው የሚኖረው አጋጣሚ ቤተሰብ እህት አለው። በእርግጥ ግን እናትም ወላጆቹ በሞት ከተለዩት ቆይተዋል። ይህን ደግሞ እናውቃለን። ያው እንደሱ ስለሆነ እኛ ተረዳድተን ጠበቃ ለማቆም ጥረት እያደረግን ነው። አቶ ተስፋለም ወልደየስ ወይዘሪት ኤዶም ካሳይ እና አቶ አስማማው ኃይለ ጊዮርጊስ ጋዜጠኞች ሲሆኑ አቶ ዘላለም ክብረት ደግሞ በአምቦ ዩኒቨርሲቲ የሕግ መምህር እንደነበረ ታውቋል። ተጠርጣሪዎቹን በቅርብ የሚያውቋቸው እንደሚሉት በተለያዩ ድረገጾችና በዞን ዘጠኝ ድረገጽ ላይ ከሰብአዊ መብቶች ጋር በተያያዙ የተለያዩ ርዕሶች አያሌ መጣጥፎችን ሲያቀርቡ ቆይተዋል። ከዚህ በተጨማሪ ተስፋለም ወልደየስ ፎርቹን በተሰኘው ሳምንታዊ ጋዜጣና በአዲስ ስታንዳርድ መጽሔት ላይ በፍሪላንስ ቅጥር ሲሰራ የነበረ ሲሆን አቶ አስማማው ኃይለ ጊዮርጊስ ደግሞ በአዲስ ጉዳይ መጽሔት ከፍተኛ አዘጋጅ ነበረ። ኤዶም ካሳይ ቀደም ሲል እምቢልታ በተሰኘ ሳምንታዊ ጋዜጣ በኋላም በዕለታዊው አዲስ ዘመን ጋዜጣ ላይ ስትሰራ ቆይታለች። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን። አድማጮች ታሳሪዎቹ ቤተሰባቸው፣ ወዳጅ ዘመዶቻቸውም ሆኑ የሕግ አማካሪዎቻቸው እስካሁን እንዳላዩአቸው ተገልጧል። በማዕከላዊ የወንጀል ምርመራ ጣቢያ አርብና ቅዳሜ በቁጥጥር ስር ውለው ምርመራ እየተደረገባቸው ያሉት የዞን ዘጠኝ ድረገጽ አምደኞች ለመሆኑ እነማን ናቸው? ሶስቱ ጋዜጠኞችስ? ሄኖክስ ዘማክሴር ዝርዝር ይዟል። በኢትዮጵያ በመስከረም 2004 ዓ ም ጋዜጠኞች እስክንድር ነጋ፣ ሪዮት አለሙ፣ ውብሸት ታዬ ከፖለቲካ ተቃዋሚዎች አንዱ አለማድራጌ በቀለ ገርባ፣ ኦልባና ሌሊሳ እና ሌሎችም በጅምላ ከታሰሩ ወዲህ ለመጀመሪያ ጊዜ በንጽጽር ያለፈው ሳምንት በርካታ ሰዎች የተዋከቡበትና የታሰሩበት ሆኗል። አርብና ቅዳሜ ዕለት የአይን ምስክሮች እንደገለጹት መለዮ በለበሱ የፖሊስ ግብረ ኃይሎችና የሲቪል ልብስ በለበሱ የደህንነት ሠራተኞች የእስር ዘመቻው ተከናውኗል። ይህ የማህበረሰብ የፖለቲካና የመሳሰሉ ጉዳዮችን አንስተው በድረገጾችና በማህበረሰብ የመገናኛ ብዙሃን ሀሳብ የሚያራምዱ ወጣቶች ዞን ናይነርስ በሚል ስም ይታወቃሉ። ከዘጠኝ አባላቱ ስድስቱ ሲታሰሩ፣ የተቀሩት ሶስቱ ደግሞ ጋዜጠኞች ናቸው። ጋዜጠኞቹ ተስፋለም ወልደየስ ለተባበሩት መንግስታት ድርጅት የዜና አውታር ኢሪን ለረጅም ጊዜ ያገለገለ የፎርቹን ጋዜጣ ዘጋቢ አምደኛ ነው። አስማማው ኃይለ ጊዮርጊስ ለአዲስ ጉዳይ መጽሔት የሚጽፍ ጋዜጠኛ ነው። ኤዶም ካሳዬ ደግሞ በአካባቢና በአየር ንብረት ጋዜጠኝነት የሰለጠነች ቀድሞ የእምቢልታ ጋዜጣና የአዲስ ዘመን ጋዜጣ ዘጋቢ እንደነበረች በቅርብ ከሚያውቋት የሥራ ባልደረቦቿ ለመረዳት ችለናል። ስድስቱ የዞን ዘጠኝ ጦማርያንስ በእስራቱ ወቅት ከሀገር ውጭ ከነበሩት ሦስቱ የተቀሩትን ሁለት አባላት በስልክ ይዘናል። ሶሊያናስ ሽመልስና እንዳልካቸው ኃይለ ሚካኤል እንደምን አመሻችሁ? በቅድሚያ እስቲ ከዘጠኝ አባላቶቹ ስድስቱ የታሰሩት እነማናቸው? ስማቸውን እና ስራቸውን እንዲሁም እድሜያቸውን እስቲ ግለጭልን። ከታሰሩት እንግዲህ የመጀመሪያው በፍቃዱ ሀይሉ ነው። በፍቃዱ በጋዜጠኝነት ማ አደለም፣ በእርግጥ የተለጠነው የኢንፎርሜሽን ቴክኖሎጂ ባለሙያ ነው። ግን ከዚህ በፊት በቅድስተ ማርያም ኮሌጅ በኢንፎርሜሽን ቴክኖሎጂ እና በኖሌጅ ማኔጅመንት አካባቢ ይሰራ ነበረ። ከዛ በተጨማሪ ደግሞ መጽሐፍ ጽፏዋል ና ከዛ ውጭ ግን በማህበረሰብ ሚዲያ ለረጅም ጊዜ የራሱ ብሎግ ነበረው እና በዛ ጦማር ላይ በጣም ይጽፍ ነበረ። ከዛ በኋላ ደግሞ ዘዘጠኝ ከተመሰረተ በኋላ ዘዘጠኝ ላይ በዋነኝነት አብዛኞቹን አርቲክሎች በመጻፍ እና ሀሳቡን በተለያየ ማህበረሰብ ድረገጾች በፌስቡክን በትዊተርን በመግለጽ ነው የሚታወቀው። ሁለተኛው ሰው አቤል ነው አቤል አበላ ነው። አቤል ጓደኛችን ነው። የሚሰራው በኢትዮጵያ አየር መንገድ ነው። በፕሮፌሽኑ ሜካኒካል ኢንጂነር ነው ምህንድስናን የተማረው ኢትዮጵያ አየር መንገድ ነው የሚሰራው። ግን እሱም እንደዚህ በግሉ የራሱ ብሎግ ነበረው፣ ጽፈት ነበረ። ዞን ዘጠኝ ከተመሰረተ በኋላ ግን ያው የዞን ዘጠኝ አስተዋጽኦ ሲያደርግ ነበር ጽሁፍም በዘመቻዎቹም ላይ በከፍተኛ ሁኔታ በመሳተፍ። ሶስተኛዋ ማህሌት ፋንታሁን ናት። ማህሌት በሙያ ኢንፎርሜሽን ቴክኖሎጂ ነው የምትሰራው። የመንግስት የሰሪ ሰራተኛ ናት። የጤና ጥበቃ ሚኒስቴር ሰራተኛ ነበረች። እሷም እንዲ የዞን ዘጠኝ አባል ናት። ከጀመረ ጊዜ ጀምሮ በተለይ ማህበራዊ ጉዳዮች ላይ የሚያተኩሩ ጽሁፎችን ዘጠኝ ላይ ትጽፍ ነበረ። ዘመቻዎች ላይ ትሳተፍ ነበረ። በማህበረሰብ ሚዲያም ሀሳቧን ትገልጻለች። አራተኛው አጥናፍ ብርሃኔ ነው። አጥናፍ የሀያ አምስት ዓመት ወጣት ነው። ሀያ አምስት ገና አልሞላውም። የራሴ ጦማር ነበረ። ከዛ ግን ዘጠኝ መሰረተ በኋላ ዘጠኝ ላይ ሀሳቡን ይገልጻል። በማህበረሰብ ሚዲያ በትዊተርም፣ በፌስቡክም በተጨማሪ ዘጠኝ ላይ ከሚሰራ በተጨማሪ ሀሳቡን ይገልጻል። ናትናኤል አለ ናትናኤል ሀያ ስድስት ሀያ ሰባት አመቱ ነው የኢኮኖሚ ባለሙያ ነው በፕሮፌሽን የኢትዮጵያ ኢኮኖሚክ ባለሙያዎች ማህበር አባል ነው በጣም ብዙ ጊዜ የሚጽፋቸው ጉዳዮች ኢኮኖሚ ጋር በተያያዘ የራሱ የእግል ጦማር ነበረው ዘጠኝ ሰሚስተር ከማላ ዘጠኝ ላይ ይጽፋል የዘመቻዎቹም ሙሉ ተሳታፊ ነው ዘላለም ክብረት የህግ ባለሙያ ነው በአምቦ ዩኒቨርሲቲ የህግ ትምህርት አስተማሪ ነው። ከዛ በተጨማሪ ሁለተኛ ዲግሪ አዲስ አበባ ዩኒቨርሲቲ ሲማር ነበረ። ከአንድ ሳምንት በፊት ነሱን ትምህርት ያጠናቀቀው የሀያ ስምንት አመት ወጣት ነው። ከአምቦ ዩኒቨርሲቲ ከግቢው ነው የታሰረው እና የመጀመሪያውን መረጃ የሰማ ነው ከእሱ ነው ፖሊሶች መጥተው እየያዙት እንደሆነ ብዙዎቹ ወጣቶች ናቸው። በሀያዎቹ ዕድሜ ክልል የሚገኙ ናቸው። የዚህ የዞን ዘጠኝ ወይም ዞን ናይነርስ ቡድን አባላቶቻቸው እንግዲህ የቀረበባቸው በተለይ ፖሊስ እስር እንዲያራዝምላቸው ለፍርድ ቤቱ ያቀረቡበት ሀገሪቱን ጠቅሳለሁኝ በሶሻል ሚዲያ ለማተራመስ ራሱን የመብት ተሟጋች ነኝ ብሎ ከሚጠራ የውጭ ኃይል ጋር በሀሳብም በገንዘብም ተረዳድተውና ተስማምተው በሀገሪቷ ላይ የብጥብጥ ቅስቀሳ ለማስነሳት አቅደው ሲንቀሳቀሱ ተደርሶባቸው በቁጥጥር ስር ውለዋል ይላሉ። ድርጅታችሁ ወይም አብረዋችሁ የሚሰሩ ጓደኞቻችሁ በእንዲህ አይነት ስራ ተሰማርተዋል፣ ምን አይነት መልስ ትሰጣላችሁ እናንተ? ክስ ባይሆንም እንግዲህ እንዳልከው ከፍ ያለ የማዘዣ አይነት ነገር የምርመራ መጠየቂያ ማራዘሚያ አይነት ክስ ነው። ያው እኛ እንደ ማናቸውም ለሀገሩ ወይም ለወገኑ ያገባዋል እንደሚል እንደ ኮንሰርንድ እንደሆነ ዜጋ ነው ተደራጅተናልን ብለን ራሳችን አናስብም ይህም ለሀገራችን ያገባናል ብለን በትርፍ ሰዓታችን የምንሰራው ስራ ስለሆነ ምንም አይነት ሀገር የማጠራመስም ሆነ ሕጋዊ ያልሆነ ስራ ውስጥ ስላልነበር በአስቸኳይ አባሎቻችን እንዲፈቱልን ነው የምንጠይቀው የመጀመሪያው ሁለተኛው የሚሆነው ኢትዮጵያ ውስጥ ማንም ሰው የፈለገውን ነገር እንዲናገር ህገ መንግስቱ ይፈቅዳል። በህገ መንግስቱ መሰረት ተጠቅመን ነው ስንሰራ የነበረው። ህገ መንግስታዊ መብታችን ነበር እንትን ስንለው እና ህጋዊ እንቅስቃሴ ነበር ስናደርግ የነበረው እና ህጋዊ ስለሆነን ህጋዊነታችንን መንግስት አውቆ እንዲለቀን ወይም እንዲፈታል አባሎቻችን እንጠይቃለን። ዞናይነርስ ማለት ምን ማለት ነው? እንዴት ነው የተገናኛችሁት? እንዴት ነው የተሰባሰባችሁት? አስቀድሜ እንዲያውም አንዱን ጦማራችሁን ስመለከት ነበር እና ስለሚያገባን እንጦምራለን ትላላችሁ። እንዲያውም ራሳችሁን የምትገልጹት ጥቅስ ኢመደበኛ የጦማሪያንና የአራማጆች ቡድን ኢትዮጵያ ውስጥ ስላለው ማህበረሰባዊና ፖለቲካዊ ሁኔታ የተለየና ወገናዊ ያልሆነ ትርክት እየሰራ ያለ የወጣቶች ስብስብ ነው ይላል። እስቲ ዞን ናይነርስ እንዴት ተገናኛችሁ? ምን ማለት ነው? ምንድን ነው የምትሰሩት? እንግዲህ ዞን ናይን ሁለተኛ ዓመት ሊሆነው ነው በፈረንጆች አቆጣጠር የአስራ ሶስት ሲመጣ ሁለት ዓመት ይሆነዋል እንደ ቡድን ራሱን ለራሳችን ስንሰተን መንቀሳቀስ ተጀመርን ማለት ነው። ከዛ በፊት ቅድም እንዳልኩ ሁሉም ከዞን ናይን በፊት በማህበረሰብ ሚዲያ የተለያዩ ሀሳባቸውን ይገልጻሉ። እያንዳንዳችን የዞኑ አባላት ግን ከዛ በጠር ከዛ ውጪ ደግሞ በማህበረሰብ ሚዲያ ራሳችንን እንገልጻለን የአንድ እንደ አጋጣሚ ሆኖ አንድ ኢንሲደንት ነበረ ያገናኘን። ሁላችንም ማህበረሰብ ሚዲያ ላይ ያለን ከዚህ ፊት አንተዋወቅም። ከማህበረሰብ ሚዲያው በፊት በግል የሚተዋወቅ ሰው የለም። ዘ ዘጠኝ ታስታውስ ከነበረ የአለም በቻሳ ቤሩት ላይ የደረሰባት በደል፣ ከዛ ቀጥሎ ደግሞ እሷን ሞት ተከትሎ አዲስ አበባ ላይ ወጣቶች ተሰብስበው የመሷ ገንዘብ ማሰባሰቢያ ኢኒሽቲቭ ተጀምሮ ነበር። እዛ ላይ የምተዋወቅ የነበረ ልጆች ተገናኘን። አሁን ይዞ ዘጠኝ አባላት የሆንነው ብዙዎቻችን እና ወጣቶች ነን። የተለየ ሀሳብ አለን፣ የተለየ ትርክት አለን ከሚባለው ከሚወራው ስለዚህ እሱ ሀሳባችንን መናገር እንፈልጋለን ብለህ ደግሞ ኮንሰርን ብለን የሀገማን አሽናገር ሀገሪቷ ጉዳይ ስለዚህ የሀገማ ጉዳይ ላይ መናገር እንፈልጋለን ተስብ ብለን ሆይታችንን ማምጣት እንፈልጋለን ብለን ነው እንግዲህ የዘጠኝ የተጀመረው። የዞን ዘጠኝ ጦማሪያን የወጣቶች ቡድን አባላት ሶሊያን አሽመልስና እንዳልካቸው ሀይለ ሚካኤል፣ ለሰጣችሁኝ ማብራሪያ አመሰግናለሁ። እኛም እናመሰግናለን። ወደ ሁለተኛው ዘገባ እናልፋለን። አምነስቲ በአቶ በቀለና ና በአቶ ኦልባና ጤንነት ላይ ስጋቱን ገልጿል። በቃሊቲ እስር ቤት የሚገኙት አቶ በቀለ ገርባና አቶ ኦልባና ሌሊሳ የሕክምና እርዳታ እንዳያገኙ ተደርገዋል ሲል ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን አምነስቲ ኢንተርናሽናል አሳስቧል። በተለይ የአቶ ኦልባና ሌሊሳ ሁኔታ እጅግ አሳሳቢ መሆኑን የድርጅቱ የኢትዮጵያና የኤርትራ ምርማሪ ክሌር ቤስቶን ለቪኦኤ በሰጡት መግለጫ ገልጸዋል። ድርጅቱ ባለፈው አርብ ባወጣው አፋጣኝ እርምጃ ጥሪው መልእክቱን የሚያዩ ሁሉ ለኢትዮጵያ መንግሥት ተመሳሳይ ጥሪ እንዲያስተላልፉ አሳስቧል። ሰለሞን አባተ ተከታትሏል። አምነስቲ ባወጣው በዚሁ የአፋጣኝ እርምጃ ዓለም አቀፍ ጥሪው በተለይ የአቶ ኦልባና ሌሊሳ የጤና ሁኔታ እጅግ አሳሳቢ መሆኑን ጓደኞቻቸው እንደገለጹለት አሳውቋል። እስረኞቹ ከዘዋ እስር ቤት በቅርቡ በጤናቸው ምክንያት ወደ ቃሊቲ መዛወራቸውንም ድርጅቱ ጠቁመዋል። አምነስቲ በችግሮች የተዋጠ ሲል ከጠራው የፍርድ ሂደት በኋላ አቶ ኦልባና ሌሊሳ ላይ የ13 ዓመት እንዲሁም አቶ በቀለ ገርባ ላይ የ8 ዓመት እስራት መፈረዱን አስታውሷል። አምነስቲ ኢንተርናሽናል በዚሁ መልእክቱ ላይ ሁለቱ ግለሰቦች በቁጥጥር ስር የዋሉት ባልደረቦቹ ነሐሴ 2003 ዓ ምረት አነጋግረዋቸው እንደወጡ እንደነበርም አመልክተዋል። ማምሻውን ከናይሮቢ ለቪኦኤ መግለጫ የሰጡት የአምነስቲ ኢንተርናሽናል የኢትዮጵያና የኤርትራ አጥኚ ክሌር ቤስተን ሁለቱ እስረኞች በሕመም ላይ ቢገኙም የሕክምና እርዳታ እንደተነፈጋቸው እንደሚያውቁ አመልክተዋል። በቀለ ገርባና ኦልባና ሌሊሳ ሁለቱም እንደታመሙና የሕክምና እርዳታ እንደሚያስፈልጋቸው አምነስቲ ኢንተርናሽናል መረጃ ደረሰው። በተለይም የአቶ ኦልባና ሌሊሳ የጤና ሁኔታ በጣም አሳሳቢ መሆኑን ተረዳን። በጣም ታሟል። ሆኖም ግን የእስር ቤቱ ባለስልጣናት እስረኞቹ የሕክምና እርዳታ እንዳያገኙ ከልክለዋል። በመሆኑም አምነስቲ ኢንተርናሽናል በአርቡ ጥሪው መልእክቱን የሚያገኙ ሁሉ በአማርኛ፣ በእንግሊዝኛ ወይም በማንኛውም በሚናገሩት ቋንቋ በኢትዮጵያ አቆጣጠር ከፊታችን ግንቦት 29 2006 ዓ ም በፊት ለኢትዮጵያ የፍትህ ሚኒስትር፣ ለፌዴራል ጉዳዮች ሚኒስትር እንዲሁም ለጠቅላይ ሚኒስትር ኃይለማርያም ደሳለኝ የጥሪ ደብዳቤ እንዲልኩ ጠይቀዋል። ደብዳቤዎቹም ኦልባና ሌሊሳና በቀለ ገርባ ፈጥነው ምርመራና ሕክምና እንዲያገኙ ወደ ሆስፒታልም ያለገደብ መሄድ እንዲችሉ በሆስፒታል ተኝተው መታከም ካለባቸውም ህክምናቸው እስኪያልቅ መስተናገድ እንዲችሉ እንዲደረግ፣ በሌላ በኩል ደግሞ በቀለ ገርባ፣ ኦልባና ሌሊሳና ሌሎች ሌሎችም እስረኞች የህክምና አገልግሎት እየተነፈጋቸው መሆኑን እንዲያውቁትና ይህም የሚያሰጋቸው መሆኑን እንዲገልጹ፣ ሰዎቹ እየታሰሩና እየተሳደዱ ያሉት ሀሳባቸውን የመግለጽ ነፃነታቸውን በተግባር ስለተጠቀሙ የተቃዋሚ ፖለቲካ ፓርቲ አባል ስለሆኑ ብቻ በመሆኑ በአስቸኳይ እንዲለቀቁ የሚጠይቁ እንዲሆኑ አምነስቲ አሳስበዋል። አምነስቲ ኢንተርናሽናልና ሌሎችም የሰብአዊ መብቶች ተሟ ተሟጋች ቡድኖች ኢትዮጵያ ውስጥ ያለውን ሁኔታ የመከታተል እድል መነፈጋቸውንም ሚስ ቤስተን ተናግረዋል። እንደ አውሮፓ አቆጣጠር ከ2011 አመተ ምህረት ወዲህ አምነስቲ ኢንተርናሽናል ወደ ኢትዮጵያ ገብቶ አያውቅም። በ2011 ዓ ም እኔና ሌሎች የአምነስቲ ልዑካን ኢትዮጵያ ውስጥ ከኦልባና ሌሊሳና ከበቀለ ገርባ ጋር ተገናኝተን ነበር። ከእኛ ጋር ከተገናኙ በኋላ ሁለቱ ቁጥጥር ስር ዋሉ። አንድ ቀን ውሎ ደግሞ እኛም ከአገር እንድንወጣ ታዘዝን። ከዚያን ጊዜ ወዲህ ከአገሪቱ ጋር ግንኙነት የለንም። በተጨማሪም ማንም ሌላ ነፃ የሰብአዊ መብት ተሟጋች ቡድን እስር ቤት ያሉትን ሰዎች ሁኔታ እንዲከታተል አልተፈቀደለትም። በኢትዮጵያ መንግስት በኩል እስካሁን የተሰጠ ምላሽ ስለ መኖሩ የሚያውቁት ነገር እንደሌለ ገልጸዋል ሚስ ቤስተን። ሁኔታውን ከሚመለከታቸው የመንግስት አካላትም እየተከታተልን እናደርሳችኋለን። አድማጮች ቀጣውና የመጨረሻው ዘገባን በሰለሞን አባት የተዘጋጀ ነው። በአዲስ አበባ ዙሪያ የሚገኙ የኦሮሚያ ከተሞችን በአዲስ አበባ ማስተር ፕላን ውስጥ አካቶ ለማልማት በሚል የተያዘውን እቅድ የኦሮሚያ ዩኒቨርሲቲዎች ተማሪዎች በተለያዩ ከተሞች ተቃውሟቸውን እያሰሙ ነው። በጅማና በነቀምቴ የጸጥታ ኃይሎች የኃይል እርምጃ መውሰዳቸው የተሰማ ሲሆን በሌሎቹ ከተሞች ግን ከማስፈራራት ወይም ከስጋት የዘለቀ እንቅስቃሴ እንዳልነበረ ተማሪዎቹ ተናግረዋል። ዝርዝሩን እናድምጥ። በጅማ በነቀምት በሐሮማያ በአምቦና ሌሎችም አካባቢዎች ያሉ የኦሮሞ ዩኒቨርሲቲዎች ተማሪዎች የአዲስ አበባ ዙሪያ ከተሞችን በአዲስ አበባ ማስተር ፕላን መካተት እየተቃወሙ ያሉት በሰላማዊ ሰልፎች ነው። ወደ ሐሮማያ ደውዬ አንድ ተማሪ አነጋግሬ ያለሁኝ። አይ ስም መጥቀስ አያስፈልግም። ያው አንጣቃል ኢትዮጵያ ውስጥ ያለውን ሁኔታ እንዳ እንዳንቴ ጋር አይደለም እሺ እስቲ ምንድን ነው የተፈጠረው? ንገረኝ እስቲ አው እኔ አሁን ያለሁት የሀረማያ ዩኒቨርሲቲ ነኝ። ያለሁት የሀረማያ ዩኒቨርሲቲ ተማሪ ነኝ። ያው በተማሪዎች እና የተጠየቀው ጥያቄ አለ። ጥያቄውም በአዲስ አበባ ዙሪያ ያሉት የኦሮሚያ ከተሞች ወይስ ልዩ ዞኖች የሚባሉ ከተሞች አሉ። በእሱን ከሱ ጋር ተያይዞ ሌሎች የኦሮሚያ ከተሞችም እንደዚህ የተወሰዱ ከተሞች ስላሉ የእነሱ ጥያቄም የአዲስ አበባ ዙሪያ ያሉ ከተሞች ጥያቄም ተነስቶ ነበረ። እዛ ላይ ተማሪዎች ሰላማዊ ሰልፍ ወጥቶ ወደ ስር ሺህ የሚጠጉ ተማሪዎች ነበሩ። እዛ ላይ የሚያነሱት ጥያቄዎች ውስጥ አንዳንዶቹም ብነግረኝ የት ነው ግን ሰልፉን የወጡት? አራማያ ዩኒቨርሲቲ ግቢ ውስጥ ነው። ፍቃድ ጠይቆ ነው ተማሪዎች ለፕሬዚዳንት ጽህፈት ቤት ደብዳቤ ጽፎ ለፕሬዚዳንቱ ጽህፈት ቤት ደብዳቤ ተጽፎ ነበር። ከ ለኦሮሚያ ብሔራዊ ክልላዊ መንግስት ግልባጭ እንዲደርሳቸው ለኦሮሚያ ጸጥታና ለኦሮሚያ ጸጥታና ጸጥታና ሰላም ክፍል የምልም ደብዳቤ ተጽፎ ግልባጭ እንዲደርሳቸው እና እንደውም የምስራቅ ሐረርጌ ዞን አስተዳደር፣ ለሀረማያ ከተማ አስተዳደር፣ ለሀረማያ ወረዳ አስተዳደር፣ ለተማሪዎች ህብረት እና ለ አርሚያ ወረዳ ጸጥታ ጽህፈት ቤት ለምሎ ግልባጭ እንዲደርሳቸው ነው ተጻፈው እንደ ደብዳቤው አጻጻፍ ሁሉንም እንዲደርስ ተደርጎ ነበር። ያው በጠየቁት መሰረት ተማሪዎች ሰላማዊ ሰልፉን ሀሙስ ጠዋት ከአስራ ሁለት ሰዓት ጀምሮ ግቢ ውስጥ ወጥተው ነበር። ግን ሰላማዊ ሰልፉ እንዳይካሄድ በወታደር እንደውም በፖሊሶች ምናምን ለማ። ለመከልከልም ተሞክሮ ነበር። ተማሪዎች ግን በብዛታቸው ተነሳም መነካት አልታየሉም። ተማሪዎቹም ወደ ጢል ምናምን አልገቡም። ተማሪዎቹም ዝም ብሎ ነው ሰላማዊ ሰልፋቸውን ሲያደርጉ ነበር። ጥያቄያቸው አንደኛው የአዲስ አበባ ዙሪያ ያሉት ከተሞች አዲስ አበባ ማስተዳደር ስር መግባት የለባቸውም። የአዲስ አበባ ከአዲስ አበባ ዙሪያ ይሄ የኦሮሞ መሬት ከተነጠቀ ለኦሮሞ ሕዝብም ለ ኦሮሚያ ክልልም ጥሩ አይደለም። የኦሮሞ መሬት ኦሮሞ እጅ መሆን አለበት የምል ጥያቄ ነበር። ሌላው ደግሞ የአፋን ኦሮሞ የፌዴራል ቋን ተጨማሪ የፌዴራል ቋንቋ ይሁን የምል ጥያቄ ነበረ። እንደውም ሌላ ያ አወዳይን የመሳሰሉ ሻሸመኔ፣ አወዳይ ገቢያቸው ለፌዴራል የሚሆኑ ከተሞች ገቢው ለኦሮሚያ ክልል እንዲሆን ነው ትጠይቁ የነበረው የኦሮሚያ መንግስት ወይ ደግሞ ኦፒዲዮ ለኦሮሞ ህዝብ የቆመ ድርጅት ከሆነ ይሄንን ነገር ከኦሮሞ ላይ ማቆም አለበት። አሁንም ሀረር አካባቢ የተወሰደ መሬት አለ። እሱም አመሬሳ የሚባለው አካባቢ ለአደሬ ተሰጥቶ ነበር። እሱም ለኦሮሚያ ክልል እንዲመለስ እና ኦሮሚያ የኦሮሞ መሬት ሸንሽኖ ለሌላ ህዝብ ከመሰጥ ራሱን እንዲቆጠብ ነው ሲጠይቁ ነበሩ። ይህንን ሰልፍ ስታደርጉ የተፈጠረ ችግር አለ አዎ ሰላማዊ ሰልፍ አይደረግም፣ ግቢ ውስጥ እንደዚህ አይነት ጥያቄ ግቢ ይሄ የትምህርት ኢንስቲቱሽን ነው እንጂ እንደዚህ የፖለቲካ ጥያቄ የምነሳበት ግቢ አይደለም ተባለ። ግን ተማሪዎቹ ሲያነሱ የነበረው በሕዝብ ንቅናቄ ከዩኒቨርሲቲ ሲነሳ ነበር። አሁን ቀድሞ የኢትዮጵያ ፕራይም ሚኒስቴር ራሱ ከዩኒቨርሲቲ ነው ወደ ትግል ገብቶ አሁን ጥሩ ነው የሚባለው ነገር እያመጣ ራሱ ከዛ ነው። እኛም የዩኒቨርሲቲ ተማሪዎች አባቶቻችን እናቶቻችን ከመሬት መሬታቸው የተነጠቀ እኛ ዝም ብለን የምንቆምበት ና የምናዳምጥበት ጆሮ ስለሌንን እኛም ለአባቶቻችን እና ለእናቶቻችን መብት መቆም ከሌለብን ማነው ለእናታችን እና ለአባታችን መቆም የሚችሉ ሲሉ ድምጻችሁን ሲያሰሙ ነበረ እና እንዴት ነው የተወሰደ የሀይል እርምጃ አለ? ከጸጥታ ኃይሎች በኩል የሀይል እርምጃ የለም። ያው ተማሪዎቹ አንድን ነገር የጭዋት ነገር ሌላ ሌላ ድምጽ ማሰማት ምንም አልነበረም። ነገር ግን አመጣጣቸው አስለቃሽ ጋዝ ይዞ መጥቶ ነበረ፣ በመኪና ማለት ነው። ያ መኪና ያን ጋዝ መረጫ መኪና ነበረ። ያ ልዩ ኃይል መጥቶ ተማሪዎቹን ከቦ ነበረ፣ ተማሪዎች ምንም ንቅናቄ ንቅ እንዳይሉ። ተማሪዎቹም ደግሞ ከመጀመሪያውም በደብዳቤ ስለጠየቁ በሰላማዊ በሆነ መልክ ነው ጥያቄያቸውን ለማቅረብ የሞከሩ። ግን ሰላማዊ ሰልፉ እንዳይኬድ እና የተጠየቀ ቦታ ተማሪ ደርሶ ድምፁን እንዳያሰማ ሲያደርጉ ነበረ እና ያን ደብዳቤ ደግሞ ወደ ቢሮ የወሰዱ ተማሪዎች ነበሩ። እነሱ ተማሪዎችን እየጠሩ ሲያስፈራሩ እና ተማሪዎቹ እናንተ የዚህ ሁኔታ ኃላፊ ተጠያቂ ናችሁ ምናምን ብሎ ሲያስፈራሩ ነበር። ተማሪዎቹ ግን እኛ ድምጻችን ለማሰማት ነው ደብዳቤ ያመጣ ነው እንጂ ለረብሻ አይደለም። እኛ ግቢ ውስጥ ያለው ሰላም የእኛ ሰላም ነው። ስለዚህ እኛም ብጥብጥ አንፈልግም የሚል ድምጽ መልስስ ነው ሲመልሱላቸው ነበሩ ለ ለደህንነትና ለሰላም እና ጸጥታ ኃላፊዎች ነን ተብሉ ብሎ ከሐረር ከሐረማያ እንደውም ደህንነቶች እና የአቢአይድን ዲአድን ኦህድድ ተወካዮችም ግቢ ውስጥ ነበሩ። እነሱም እዛ ላይ ተገኝቶ ልጆቹን ሲያስፈራሩ እና ያው ሌላ አደጋ ነው እናንተ ላይ ነው የምደርሰው እና ኃላፊነቱን እናንተ ነው የምትወስዱት ልጁ እያሉ ልጆ ደብዳቤ የወሰዱ ልጆቹን ሲያስፈራሩ ነበረ። ይሄ ማስፈራራ እና ሌላ ካለፈ ግን የደረሰ ጉዳትም የለም። ችግርም አለበት። ጥያቄዎቻችሁን ያስገባችሁለት አካል አለ? አዎ እኛ ጥያቄን ያስገባ ነው። አንደኛ የሐረማያ ዩኒቨርሲቲ ግቢው ሰልፍ እንድፈቅድልን ነው ጠየቅ ነው። እነዚህ ያነሳችኋቸው ከተሞቹን የሚመለከቱ ዞኖቹን፣ ልዩ ዞኖቹን የሚመለከቱ ጥያቄዎቻችሁን ለማን ነው ያቀረባችሁት? ሐረማያ ዩኒቨርሲቲ ለኦሮሚያ ፕሬዚዳንት ቢሮ ይሄንን ደብዳቤ እንድላከው ነው ጠየቅ ነው። ያገኛችሁት መልስ አለ እስካሁን ምንም ያገኘ ነው መልስ የለም። ግን ባደረጉት ነገር እንዲቀጥሉ ነው። ትናንት በኦሮሚያ ቴሌቪዥን አቶ ኩማ ደመቅሳና አቶ አብዱላዚዝ ሲናገሩ የነበረ። ይሄ ደግሞ ተማሪዎችም አሁን ወደ ሌላ ቦታ እየወሰዳቸው ነው። አሁን ዛሬ ራሱ ከመቱ ዩኒቨርሲቲ ሰላማዊ ሰልፍ ነበረ። ያው ቡሌ ሆራ ዩኒቨርሲቲም ዛሬ ሰላማዊ ሰልፍና ሆነ ያለው እንዳለ። የወለጋ ዩኒቨርሲቲ ከትናንት ጀምሮ ተማሪ ግቢ ውስጥ የለም። ከግቢ ወጥቶ ነው ከተማ ውስጥ ከህዝብ ጋር ሰላማዊ ሰልፍ እያደረጉ ነው። እንደዚህ እንደዚህ ነገሮች ውስጥ ነው ያለው እዚሁ ሀገሪቷ ማለት። የጅማ ዩኒቨርሲቲ ተማሪዎችም እንዲሁ ተመሳሳይ ጥያቄዎችን ይዘው ሰልፍ መውጣታቸውን የገለጸልኝ አንድ ተማሪ በአዘጋጆች ላይ የኃይል እርምጃ መወሰዱን ገልጾልኛል። ብዙ ተማሪዎቹ እንደ ተደብድበዋል። ተማሪዎቹ በብዛት ነው የተደበደቡት። እነሱ አንድ ስምንት ተማሪዎች ሆስፒታል ገብተዋል። አንድ ሀያ አምስት ተማሪዎች ሀያ አምስት ወደ አስራ አምስት ወደ ሀያ አምስት ተማሪዎች እስር ቤት ነው የቆዩት። ሌሎቹ በዛን ቀን በመኪና ነው ታፍኖ የተያዙት። ታፍኖ ተይዞ በማታ ነው ብዙ ተማሪዎች የተለቀቁት። እዛ ተደብድቦ አስፈራርቶ ነው የተለቀቁት። እነዚህ ሌሎቹ ግን አስራ አምስት ተማሪዎቹን ቆይቶ ፖሊስ ጠባ አስሮ አስቆዩ። እኛ ተማሪዎች ተሰብስበን እነኚህ ተማሪዎች የእኛን ጥያቄ ስላሰሙ፣ እኛ እነሱ ሌላ ጥያቄ የጠየቁት ነገር የለም፣ ጥያቄያችን አንድ ነው፣ ሌላ ነገር እንትን የለም ብለን ጠይቀን ነው አስፈታን እነሱን። እራሱ አሁን ጊዜ ስምንት ተማሪዎች በዲሲፕሊን ኮሚቴ ቀርቦ ከዩኒቨርሲቲ ትባረራላችሁ እያሉ እያስፈራሩ ነው። ብዙ ተማሪዎች ደግሞ ይፈልጋሉ። ሴኩሪቲ የመንግስት ደህንነት የሚባሉ አሉ። እነሱ ደግሞ ተማሪዎች ላይ ስልክ ደውሎ እያስፈራሩ፣ መምህራኖች ላይ ስልክ ደውሎ እያስፈራሩ፣ ህብረተሰቡን እያስፈራሩ ነው። አሁን ጊዜ የጅማ ዩኒቨርሲቲ ቅጥር ግቢ በሰራዊት እና በፌዴራል ፖሊስ እየጠጠቀ እየጠበቁ ነው። ተከቦ ነው ያለን ወደ አምቦም ደውዬ አነጋግሬ ያለው ተማሪውና መልእክት አድራሾቹ በስጋት ላይ ከመሆናቸውና የእርምጃ ጭምጭምታ ከመስማታቸው የተለየ የተወሰደ የኃይል እርምጃ አለመኖሩን ያነጋገርኩት ተማሪ ገልጾልኛል። የታሰሩ ሰው እኛ ጋር የለም። ሪ ያው ማስፈራሪያ ዛቻ ምናምን እየደረሰ ከአስራ ሁለት ሰዓት በኋላ ምናምን ብዙ አትውጡ ይባባላሉ ተማሪዎች ከዛ ያው ሁሉም ገና ሊጠሩ ይችላል በሚል ግምት ነው። አው ያን ፍርሃት ነው ያለ ነው። ያው ተማሪው ሊጠራ ይችላል። ያን ቀን ጥያቄ ያቀረበው ተማሪ ስሙ ምናምን ከኛ ልጠረው ይችላል እየጠበቅ ነው። ግን እስካሁን የተጠራ ነገር የለም። ነቀምት ውስጥም እንዲሁ የኃይል እርምጃ መወሰዱን የሚገልጽ መረጃ ቢደርሰንም ስልኮች ስለማይሰሩ ማረጋገጥ አልቻልንም። ስለ ሁኔታው ለመጠየቅ ወደ ኦሮሚያ ጸጥታና አስተዳደር ዘርፍ እንዲሁም የኦሮሚያ ፖሊስ ኮሚሽን ደውዬ የነበረ የቃል አቀባዮቹ ስልኮች አይነሱም። የእነርሱን ሀሳብ ለዛሬ በዚህ ምክንያት ማካተት አልቻልኩም። በጥረት ይቀጥላለሁ። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ስርጭት የዛሬው ዝግጅት ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳችሁ የቆየው ሰለሞን ክፍሌ ነኝ። ፕሮግራሙን ይመራልን ደሳለኝ መኮንን ነው። በዚሁ ሊሰናበታለን። መልካም ምሽት።